ለመስራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ ታድጎን በፍቅሩም እየደገፈን እግዚአብሔር አምላካችን እስከዚህ ሰዓት ድረስ ደግሞ ጠብቆናልና ስሙን ለዘላለም ከፍ ከፍ እናደርጋለን እግዚአብሔር አምላካችን ክንዱ ሳይዝል ጒልበቱም ሳይላላ እኔና እናንተን ለጠላት ሐሳብ አሳልፎ ሳይሰጠን እስከዚች እስከዚህች እስከ ተወደደች ሰዓት ድረስ በእውነት ጠብቆናል እግዚአብሔር ለዘላለም ይክበር ይመስገን እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ እግዚአብሔር አምላካችን ጒልበቱ አለቀ፣ ሸመገለ፣ ደከማ አይባልለትም። እግዚአብሔር አምላካችን በጥንትም ሲሠራ እንደ ነበረ ዛሬም በእኔና በእናንተ ዘመን እንዲሁ ይሠራል። ብርቱ ነው። ጒልበተኛ ነው። ጊዜ አልፍበትም። ይህንን ክንደ ብርቱ የሆነውን ጌታችንን ከፍ ከፍ እያደረግን ተከታታይ የሆነውን የኦሪት ዘጸአት መጽሐፍ ጥናታችንን እንቀጥላለን። ክንዱ ለዘላለም ብሔር አምላካችን ሆይ እንዳንተ ያለ ማንም የለም። በዕድሜያችን በዘመናችን ሁሉ እንዳንተ ያለ ታላቅ የሆነ ጊዜ የማይቀይረው ወረት፣ እነሆ የማያጠቃቃውን እንዳንተ ያለ አምላክ አላገኘንም። እግዚአብሔር አባቴና አምላኬ ሆይ ወዳጅ ሲከዳ፣ ጓደኛ መሲል ለይ ዘመድም ፊቱን ሲቀይር በዘመናት ሁሉ ውስጥ አብረህን እስከዚህች ጊዜ ድረስ የደገፍከንና ቆየህን አንተ ነህ። እግዚአብሔር ሆይ ነገንም ደግሞ ትደግፈናለህ። ብርቱነህ እግዚአብሔር አምላካችን ክንድ አይዝልም። ጠላታችንን እየጣልክ እኛን ልጆችን ደግሞ እግዚአብሔር አምላካችን ሆይ እግሮቻችን ነው ሳይንቀጠቀጡ ወደ ዓለምም ሳይገቡ ጸንተው በቤትህ እንዲቆሙ የረዳህን አንተ ነህና እናመሰግንሃለን። ለዘላለሙ ጠብቀን እግዚአብሔር ሆይ ለዘላለሙ ጠብቀን። አላፊውንና ጊዜያዊውን ነገር ወደን ለሥጋችን የሚመቸውን አላፊውን ነገር ወደን እግዚአብሔር ሆይ ከዘላለሙ መንገድ ጌታዬ ሆይ ተለይተን እንዳንቀር እስከ ፍጻሜው ድረስ እጃችንን ይዘ ደግሞ ከቤታችን እንድታደርሰን እንለምንሃለን። እግዚአብሔር ሆይ በዚህች ምሽት ደግሞ ጌታ መንፈስ ቅዱስ ይናገረን፣ አስተምረን፣ በእውነት ገላልጠን፣ የአንተን ድንቅ ሥራ የምናይበትን መንፈሳዊ ዐይኖችን እንድትሰጠን እንለምንሃለን። ይህንን ሁሉ ታደርጋለህና ክብር ለስም ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። ውድ አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ አስራ አምስት ሙሴና የእስራኤል ልጆች ስለ ተዋጁ መዝሙር መዘመራቸውን፣ ሕዝቡ የሚጠጡትን ውኃ በማጣታቸው ማጉረምረማቸውን በማራ ስለ ነበረው መራራ ውኃ እንዲሁም ስለ ኤሌም ጒድጓድ በዚህ ምዕራፍ ውስጥ መመልከታችን የሚታወስ ነው። ዛሬ ደግሞ እግዚአብሔር አምላካችን የሚያስተምረን ድንቅ ነገር አለው። እግዚአብሔር አይመሽበትም፣ እግዚአብሔር አያልቅበትምና እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ አሥራ ስድስትን ተመልከቱ። የዚህ የኦሪ ዘጻት ምዕራፍ አሥራ ስድስት አብይ መልእክቱ የእስራኤል ልጆች ወደ ኀጢአት ምድረ በዳ ስለመምጣታቸው፣ ስለሚበሉት ምግብ ስለማጉረምረማቸው፣ ከሰማይ መና እንደ ተሰጣቸው፣ መናውም በሰንበት ቀን እንደማይሰበሰብ ስለሚያወሳው ክፍል አንድ በአንድ እንመለከታለን። የእስራኤል ሕዝብ ስለ ገጠማቸው ልዩ ልዩ ገጠመኞች ባለፈው ምሽት ክፍለ ጊዜ ጥናታችን ከምዕራፍ አስራ አምስት ስንመለከት ወይም ስናጠና ነበር። ከግብፅ ከወጡ በኋላ ቀይ ባሕርን ሲሻገሩ፣ እንዲሁም ከተሻገሩ በኋላ ወደ ሲና ተራራ እስከደረሱበት ጊዜ ድረስ ሰባት ታላላቅ ልምምዶችን አልፈዋል። እነዚህም ልምምዶች ከእያንዳንዱ የክርስትና ሕይወት ልምምድ ጋር የሚገናዘቡ ናቸው። የሙሴን መዝሙር ከዘመሩ በኋላ የሦስት ቀናት ጒዞ ያለ ውኃ ተጒዘው ወደ ማራ ደረሱ። በማራም ያገኙት ውኃ መራራና ሊጠጡት የማይችሉት ነበር። ከዚያ በኋላ ደግሞ እግዚአብሔር ሕዝቡን ወደ ኤሊማ መጣቸው። ያም ስፍራ ባለፈው ምሽት ክፍለ ጊዜ ጥናታችን እንደ ተመለከት ነው በረከት ያለበትና ውሃም በበቂ ሁኔታ የሚገኝበት ስፍራ ነበረ። ኤሊም የተባለው ስፍራ አስተውሉ። ኤሊም የተባለው ስፍራ የአንድ ፍሬያማ ክርስቲያን ሕይወት ምሳሌ ነው። እግዚአብሔር ሁላችንንም ወደዚህ ፍሬያማ ሕይወት ሊያደርሰን ይወዳል። አሁን የእስራኤል ሕዝብ ወደ ኀጢአት ምድረ በዳ ደርሰዋል። እንዲሁም ኢየሱስ ክርስቶስ የሕይወት እንጀራ መሆኑን እናስተውላለን እስቲ ከቁጥር አንድ እስከ ሦስት ያለውን ቀደም ብለን እናንብበው። የሚበሉትን ስላጡ እስራኤል ስለ ማጉረምረማቸው የሚያወሳን ይህ ክፍል ነው። ከኤሊሁም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛ ወር ከወሩም በአሥራ አምስተኛው ቀን በኤልምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤልም ልጆች ማኅበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጐራጐሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በራብ ልትገሉ እኛን ወደዚህች ምድረ በዳ አምጥታችኋል። በሥጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን ከግብፅ ምድር በእግዚአብሔር እጅ ምነው በሞትን አሏቸው ይላል። ተመልከቱ ምኞታቸውንና የምሬት ንግግራቸውን። እስራኤላውያን ግብፅን ከለቀቁ አሁን ሁለት ወር ተኩል ሆኗቸዋል። ወደ ቀይ ባሕር በደረሱ ጊዜ አጉረምርሞ ነበር። ቀይ ባሕርን ሲሻገሩ ግን ነፃ በመውጣታቸው ከሙሴ ጋር በመሆን የድል መዝሙር ዘምረው ነበረ። ነገር ግን ብዙ ሳይቆዩ ማጉረምረምና የአዘንን እንጉርጉሯቸውን ማሰማት ጀመሩ። ከግብፅ ባርነት ነፃ እንዲወጡ ፈልገው ነበረ። ነገር ግን ከግብፅ ወጥተው በምድረ በዳ በተጓዙ ጊዜ የውሃና የምግብ እጥረት ገጠማቸው። ከዚህም የተነሣ ማጉረምረም የጀመሩ በግብፅ ይመገቡት የነበረውን ሥጋና የምግብ ዐይነት እያስታወሱ መጐምጀት ጀመሩ። ዛሬም ብዙ ሰዎች ከኀጢአት ባርነት ነጻ ከወጡ በኋላ ተመልሰው ወደ ቀድሞ ሕይወታቸው ለመግባት ይፈልጋሉ። ይህ ወገኖቼ የብዙዎቻችን ፈተና ነው። ከቁጥር አራት እስከ ሰባት ባለው ስፍራ ደግሞ እግዚአብሔር መናና ድርጭቶችን እንደ ሰጣቸው እንመለከታለን። እግዚአብሔር ሕዝቡ እንዲራብ ፈቃዱ አይደለም። የእርሱ ዕቅድ ሕዝቡን በምድረ በዳ ለመምራትና ለመጠበቅ ነው። ይህንንም ለማድረግ ቃል ገብቶላችኋል። ሙሴና አሮንም ሕዝቡን ለምን በእኛ ላይ ታጉረመርማላችሁ? ሲሉ ጠየቋቸው። እኛ እንደ እናንተው ሰዎች ነን። ምንም ልናደርግ አንችልም። ምግብ ልንሰጣችሁ አንችልም። እግዚአብሔር ማጉረምረማችሁን እሰምቶአልና የእግዚአብሔርን ክብርና ግርማታ ያላችሁ በማለት ለሕዝቡ ተናገሯቸው። የእስራኤል ሕዝብ ባጉረመረመ ጊዜ ሁሉ የእግዚአብሔር ክብር ይገለጥ ነበረ። ይህ የሚያሳየን እግዚአብሔር ማጉረምረምን፣ መነጫ ነጭንና በደል መቁጠርን እንደማይወድ ነው። ቁጥር ስምንት ሙሴም እግዚአብሔር ያንጐራጐራችሁበትን ማንጐራጐራችሁን ሰምቶአልና በመሸ ጊዜ ትበሉ ዘንድ ሥጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛም ምንድር ነን? ማንጐራጐራችሁ በእግዚአብሔር ላይ ነው እንጂ በእኛ አይደለም አለ ይላል። በቤተ ክርስቲያን ውስጥ ማጉረምረምና መነጫነጭ ስትጀምር፣ ወገኔ ሆይ ተጠንቀቅ። እስቲ በዚህች ምሽት እያንዳንዳችሁን ልጠይቃችሁ በቤተ ክርስቲያን ውስጥ የምታጉረመርሙበት ምክንያት ምን ይሆን? ምናልባት ሰባኪው በተገቢ ሁኔታ ስላልሰበከ ይሆንን? ወይስ የቤተ ክርስቲያኒቱ መሪዎች በቂ ትኩረት ስላልሰጧችሁ ይሆን? ስላልተጐበኘን፣ ተገቢውንም ሰላምታ ስላላገኘን በአገልጋዮች ላይ እናጉረመርም ይሆንን? እንዲህ የምናደርግ ከሆነ እንጠንቀቅ። እግዚአብሔር ይህና አይወድምና ከቁጥር ዘጠኝ እስከ አስራ ሦስት ያለውን ደግሞ አለፍ ብላችሁ ተመልከቱ። ሙሴም አሮንን ለእስራኤል ልጆች ማኅበር ሁሉ ማንጎራጎራችሁን ሰምቶአልና ወደ እግዚአብሔር ፊት ቅረቡ በላለው። እንዲህም ሆነ አሮን ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ፣ እነሆም የእግዚአብሔር ክብር በደመናው ታየ። እግዚአብሔርም ሙሴን አለው የእስራኤልን ልጆች ማንጎራጎር ሰማው። ወደ ማታ ሥጋን ትበላላችሁ ማለዳም እንጀራን ትጠግባላችሁ፣ እኔም እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ በላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩንም እከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር ይላል። እግዚአብሔር ለእስራኤላውያን መናን ብቻ አልሰጣቸውም፣ ነገር ግን ድርጭቶችንም እሰጥቷቸዋል። ስለዚህ የአማራቸውን ሥጋ እየጠበሱ እንዲበሉ መናውንም እንዲበሉ ጥሩ ምግብን በምድረ በዳ ሰጥቷቸዋል። እግዚአብሔር እየተመሰገነ ይሁን። እግዚአብሔር ሕዝቡን ማጥገብን ሕዝቡንም ከመከራ ማዳንን ያውቅበታል። የመና መሰጠትና ስለ መሰብሰቡ የሚያወሳው ደግሞ ከቁጥር አሥራ አራት እስከ አሥራ ስድስት ያለው ነው። እናንብቦ። መና እስራኤላውያን በምድረ በዳ በተጓዙበት ጊዜ ሁሉ ይመገቡት የነበረ ምግብን ነው። የወደቀውም ጠል ባለፈ ጊዜ ይላል እነሆ በመሬት ላይ እንደ ደቃቅ ቁርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤልም ልጆች ባዩት ጊዜ ያምን ምን እንደሆነ አላወቁምና፣ እርስ በርሳቸው ይህ ምንድር ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ የሚበላውን ያክል ይልቀም። በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው አንድ ጎመር ውሰዱ አላቸው፣ ይላል። እስራኤላውያን ለየቀኑ የሚያስፈልጋቸውን መና ብቻ ይሰበስቡ ነበረ። የእስራኤልም ልጆች እንዲህ አደረጉ፣ አንዱ አብዝቶ፣ አንዱ መሳንሶ ለቀመ። በጎመርም በሰፈሩት ጊዜ እጅግ ለለቀመ አልተረፈውም፣ ጥቂትም ለለቀመ አልጎደለበትም። ሁሉ እያንዳንዱ የሚበላውን ያክል ለቀመ ይላል ቁጥር 17ና 18። ማንም ስግብግብ ወይም ሆዳም ሰው ከድርሻው በላይ አያገኝም ነበረ። ከቁጥር አሥራ ዘጠኝ እስከ አንድ ያለውን ተመልከቱ። ሙሴም ማንም ከእርሱ አንዳች ለነገ አያስቀር አላቸው። ነገር ግን ሙሴን አልሰሙትም፣ አንዳንድ ሰዎችም ከእርሱ ለነገ አስቀሩ፣ እርሱም ተላ ሸተተም፣ ሙሴም ተቈጣቸው። ሰውም ሁሉ ዕለት ዕለት የሚበላውን ያክል በጠዋት ለቀመ ፀሐይም በተኰሰ ጊዜ ቀለጠ ይላል መናው በየማለዳው የሚሰበሰብ ነበረ እያንዳንዱ ሰው የራሱን መሰብሰብ ነበረበት ይህ የእያንዳንዱ ግለሰብ ልምምድ ነው መናው ኢየሱስ ክርስቶስ የሕይወት እንጀራ ለመሆኑ ምሳሌ ነበረ የዮሐንስ ወንጌል ምዕራፍ ስድስት ይህንን ያረጋግጣል ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፤ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠና አሉት ይላል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፤ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምኑል ጊዜ ከቶ አይጠማም ይላል ዮሐንስ ምዕራፍ 6 ከቁጥር 32 እስከ ሰላሳ አምስት ያለውን መመልከት ይቻላል። እንዲህም ሆነ በስድስተኛው ቀን ሁለት ጥፋ አድርገው እያንዳንዳቸው ሁለት ጎመር እንጀራ ለቀሙ። የማኅበሩም አለቆች ሁሉ መጥተው ለሙሴ ነገሩት። እርሱም እግዚአብሔር የተናገረው ይህ ነው፣ ነገ እረፍት፣ ለእግዚአብሔርም የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ። የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት። አልሸተተም፣ ትልም አልሆነበትም እሚላል። እግዚአብሔር በየቀኑ የሚያስፈልጋቸውን ነገር ይሰጣቸው ነበረ። ከሰንበት ቀን በፊት ለሁለት ቀን የሚሆን መናን ይሰበስቡ ነበረ። መናው ኢየሱስ ክርስቶስ ከሰማይ የወረደ ሕይወቱንም ለዓለም ሊሰጥ የመጣ ሕይወት እንጀራ ለመሆኑ ምሳሌ ነው። ኢየሱስ ክርስቶስ እውነተኛ እንጀራ ነው። ሕይወት የሚሰጠንና በሕይወት እንድንኖር የሚያደርገን እርሱ ነው። በዘዳግም ምዕራፍ ስምንት ቁጥር አራት እንደ ተገለጸው እስራኤላውያን ለአርባ ዓመታት ያክል በምድረ በዳ ሲጓዙ እግራቸው አላበጥም። የሕክምና ባለሙያዎች እንደሚናገሩት የእግር ማበጥ የሚከሰተው ያልተመጣጠነ ምግብ ከመመገብ የተነሣ ነው። የእስራኤላውያን እግር እንዳያብጥ ከሆነበት ምክንያት አንዱ ይበሉት የነበረው መና እግራቸው እንዳያብጥ የሚያደርግ ቫይታሚኖችን በውስጡ የያዘ እንደሆነ በመሆኑ ይገመታል። ይህ እጅግ በጣም የሚያስደንቅ ነገር ነው። መናው በውስጡ የሚያስፈልጋቸውን ነገር ሁሉ ያካተተ የያዘ ነበረን። የሰንበት ቀን ለእስራኤላውያን ስለ መሰጠቱ የሚያወሳው ደግሞ ቁጥር አምስትና ስድስት ነው። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት ዛሬ በሜዳ አታገኙትም። ስድስት ቀን ልቀሙት፣ በሰባተኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ ይላል። የሰንበት ቀን ለእስራኤላውያን የተሰጠው ዋናው የሙሴ ሕግ ከመሰጠቱ በፊት ነበረ። ቁጥር 31 የእስራኤልም ወገን ስሙን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር ቂጣ ነው ይላል። እናንተ መናን እንዴት ነው የምትገልጹት ወገኖቼ? ለመግለጽ እጅግ አስቸጋሪ ነው። በጣም የሚያስደንቅና እስራኤላውያን ያስፈልጋቸው የነበረውን የምግብ ንጥረ ነገሮች ሁሉ የያዘ ምግብ ነበረ። ጣዕሙም ለመብላት የሚወዱት ዐይነት ጣዕም ነበረው። በጣም የሚያስደስት ምግብ ነበረ። ነገር ግን ያ ሁሉ ሕዝብ ሊያጉረመርምበት ጀመረ። በኦሪት ዘልቁ ምዕራፍ አሥራ አንድ ከቁጥር አራት እስከ አምስት የእስራኤል ሕዝብ እንዴት እንዳጉረመረመ ተመዝግቧል። በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለክሱ ነበር፣ የምንበላውን ሥጋ ማን ይሰጠናል? ይሉ ነበረ። በግብፅ ያለ ዋጋ እንበላው የነበረውን አሳ፣ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን ይላሉ። ይህ ነበር የእስራኤል ሕዝብ ከግብፅ ከወጣ በኋላ በምድረ በዳ የተመኘው የግብፅ ኑሮ አስተዋላችሁ። የእስራኤል ሕዝብ ከግብፅ ከወጣ በኋላ በምድረ በዳ የተመኘው የግብፅ ኑሮ ይህንን ይመስል ነበረ። በዘልቁ ምዕራፍ 11 ቁጥር ስድስት በወሪ ዘልቁ ምዕራፍ 11 ቁጥር ስድስት አሁን ግን ሰውነታችን ደረቀች፣ ዐይናችንም ከዚህ መና በቀር ምንም አታይማሉ ይላል። እንዲሁም በቁጥር ሰባት መናውም እንደ ድን ብላልዘር የነበረ መልኩም ውጭ አይመስል ነበር ይላል። ሕዝቡ ይህን መና ደጋግሞ ከመብላታቸው የተነሣ በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ይህ የተደባለቀ ሕዝብ እርሱ ያዘጋጀላቸውን ምግብ እንደ ናቁ ተመለከተ። በመቀጠልም በዘልቆ ምዕራፍ 11 ቁጥር 8 በኦሪት ዘልቆ ምዕራፍ 11 ቁጥር 8 እንዲህ የሚል ቃል እናገኛለን። ሕዝቡም እየዞሩ ይለቅሙ ነበር፣ በወፍጮም ይፈጩት፣ ወደ ሙቀጫም ይወቅቱት፣ በምንቸትም ይቀቅሉት ነበር፣ እንጎቻም ያደርጉት ነበር። ጣዕሙም በዘይት እንደ ተለወሰ እንጎቻ ነበር ይላል። ሆኖም የእስራኤል ሕዝብ ይህንን የእግዚአብሔር ሰማያዊ ምግብን ናቀ። ዳግመኛም ለመመገብ ባለመፈለግ አጉረመረመ፣ መናውን መመገብ ሰልችቶታልና። በግብፅ የነበረውን ሥጋና ልዩ ልዩ የምግብ ዐይነቶች በመመኘት ይጐመጅ ነበረ። ከዚህም የተነሣ ወደ ግብፅ ለመመለስ ተመኘ። እንዲህ ዐይነቱ ታሪክ የሚያስፈራ ታሪክ ነው። አንድ ጊዜ ከባርነት ነጻ ከወጡ በኋላ ተመልሰው ወደ ባርነት መሄድ እጅግ አሳፋሪ ነገር ነው። የእስራኤል ሕዝብ በየጊዜው ችግር ሲገጥማቸው በዚህ ፈተና ይፈተኑ ነበር። የግብፅን ሽንኩርት የግብፅን ዓሣና የግብፅን ዱባ በመመኘት ወደ ኋላ ለመመለስ ልባቸው ይዳዳ፣ ልባቸውም ይመኝ ነበረ። በአሁኑም ዘመን ቢሆን ክርስቲያኖች ከድሮ ሕይወት ሙሉ ለሙሉ ተላቀው ካልተጓዙ በስተቀር እግዚአብሔርን ለማገልገልና ለእግዚአብሔር ክብር ለመኖር አይችሉም። በልባቸውም የእግዚአብሔር ሰላም አይነግስም። ከዓለም ፈጽሞ ልንለይና እግዚአብሔር በሚሰጠን መና በኢየሱስ ክርስቶስ ልንኖር ይገባናል። እግዚአብሔር እያንዳንዳችንን ይርዳ። ከቁጥር 32 እስከ 33 ያለውን እንመልከት። ሙሴም እግዚአብሔር ያዘዘው ነገር ይህ ነው፤ ከግብፅ ምድር ባወጣኋችሁ ጊዜ በምድረ በዳ ያበላኋችሁን እንጀራ ያዩ ዘንድ ከእርሱ አንድ ጎመር ሙሉ ለልጅ ልጆቻችሁ ይጠበቅ አለ። ሙሴም አሮንን አንድ ማድጋ ወስደ ጎመር ሙሉ መና አግባበት ለልጅ ልጃችሁ ይጠበቅ ዘንድ በእግዚአብሔር ፊት አኑሮ አለው ይላል። በውስጡ መና የያዘ አንድ ማድጋ በመሰዊያው አጠገብ ተቀምጧል። የዚህም ማድጋ ትርጉም በኦሪት ዘጸአት በመጨረሻዎቹ ምዕራፎች በበለጠ ይብራራል። በመሠዊያው ውስጥ ሦስት ነገሮች ተቀምጠው እናገኛለን። አንደኛው የአሮን በትር፣ ፈጠን ፈጠን በሉ የአሮን በትር። ሁለተኛው ነገር ደግሞ በውስጡ መና የያዘ ማድጋ፣ በውስጡ መና የያዘ ማድጋ ሦስተኛ አስርቱ ትዕዛዛት ናቸው። አስርቱ ትዕዛዛት ናቸው። ሕጉ የሚያሳየን ክርስቶስ ብቻ ሕጉን ለመፈጸም እንደሚችል ነው። ለእኔና ለእናንተ ሲል ሕጉን ጌታችን ኢየሱስ ክርስቶስ ይፈጽማል። መናውም ክርስቶስ ለእኛ መሞቱን ያሳያል። እንዲሁም ለእኛ መንፈሳዊ ምግብ ሆኖ ተሰጥቷል። የአሮን በትርም ትንሣኤውን ያሳየናል። ኢየሱስ ክርስቶስ ብቻ ነው የእግዚአብሔርን ፈቃድ የሚፈጽመው። ወገኖቼ እርሱ ብቻውን ሊያድነን ይችላል ደሙን አፍሶልናልና። በዚህ ምክንያት እግዚአብሔር ምሕረቱን ለእያንዳንዱ አጢአተኛ ሰው ሰጥቷል። ከቁጥር 35 እስከ 36 ያለውን አንብበን የዛሬውን ትምህርታችንን እናጠናቅቃለን። የእስራኤልም ልጆች ወደሚኖሩባት ምድር እስኪመጡ ድረስ አርባ ዓመት መና በሉ ወደ ከነአን ምድር ድንበር እስኪመጡ ድረስ መና በሉ። ጎመርም የኢፍ መስፈሪያ አስረኛው ክፍል ነው ይላል። እነዚህ ሁለቱ ጥቅሶች የእስራኤል ሕዝብ ለአርባ ዓመታት መና እንደ በሉና የየቀኑም ድርሻቸው ምን ያክል እንደ ነበረ ይነግሩናል። በመጨረሻም ተስፋ ወደ ተገባላቸው ምድር ሲደርሱ መናው ተቋረጠ። ምድሪቱ የምታበቅለውን አዝርዕት መብላት ጀመሩ። አሁንም እንደ ገና በምድሪቱ ምግብ ማጉረምረም ጀመሩ። መናው የተሻለ ነበር ማለት ነው። ከምድራዊ ምግብ ጋር ሲነጻጸር መናው ያልተለመደ ነበረ። የሚያስገርመው ነገር ብዙ ሰዎች ከመዳናቸው በኋላ ባላቸው ልምምድ የሚኖሩ መሆናቸው ነው። አዲስን ነገር ለማግኘት ወይም ለመረዳት መጽሐፍ ቅዱሳቸውን አያጠኑም። ስለ ልምምዳቸው ብቻ ብዙ ይናገራሉ፣ ያወራሉ። ጌታ ኢየሱስ የእግዚአብሔርን ቃል እንድንመገብ ይፈልጋል። የመናን ጣዕም ለማወቅ ከፈለግን ወደ ኢየሱስ ክርስቶስ መተን እንቅመሰው። ዳዊት በመዝሙር 34 ቁጥር 8 እግዚአብሔር ቸር እንደሆነ ቅመሱ እዩም በእርሱ የሚታመን ሰው ምስጉን ነው ይላል። ከዚህም በተጨማሪ ኢየሱስ ክርስቶስ በዮሐንስ ምዕራፍ 6 ቁጥር 51 እንዲህ ይላል፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ይህ ነው ሲል ይናገራል። ዛሬ ይህንን መና ኢየሱስ ክርስቶስን በልተን በእርሱ ውስጥ ፍሬ እያፈራን ነን ወይንስ ነጥለነው የመጣነውን የዓለምን አሽንክታብ ሁሉ ወደ ኋላ ዞር ብለን እንደ ሎጥ ሚስት እየተመለከትን በመጎምጀት ላይ ነን? እግዚአብሔር ከዚህ ከወደቀና ከረከሰ ሕይወት ይጠብቀን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በዐሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ደናደሩ እያልን ስንሰናበታችሁ እኔና ወንድሜ አለማየሁ በዚህ ዝማሬ ነው። ሰላም